ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ1922ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ¶¶ ሰላም ጤና ያስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የቅዳሜ ሚያዝያ 28 2009 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅት ታየነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችን እንደ ወትሮ ይጀምራል። ትናንት የመጀመሪያ ክፍሉን ያሰማናችሁ ለጥያቄው መልስ ደግሞ ከዜና ቀጥሎ ይከተላል። ታሪካዊም የባህልም የቋንቋም እንደ ህብረተሰብም ልዩነት አለ። ይህንን ልዩነት የማጥፋትና እነዚህን ህብረተሰቦች አንድ የማድረግ ሳይሆን የጋራ የሆኑ ሁለቱንም ህብረተሰቦች የሚያስቸግሩ ጉዳዮች ላይ አብሮ መስራት መቻል፣ በተለይም ደግሞ ሰብዓዊ መብትና ዲሞክራሲን የተመለከቱ ነገሮች ላይ አብሮ መቆም አብሮ መስራት መቻል፣ ትርጉም ያለው ግንኙነት ማዳበር መገንባት መቻል። በጥያቄው መልስ ፕሮግራም የአድማጭ ጥያቄዎችን የሚያስተናግዱልን አንዱ በለንደን ኪል ዩኒቨርሲቲ መምህሩ ዶክተር አወል ቃሲም አሎን ድምፅ ነው። የሰማ ነው ዴሞክራሲ፣ የሰው መብት ከነዚህ ጋር መከራከር አይቻልም። ከዛ በመቀጠል ደግሞ ህገ መንግስታዊ ስርዓት፣ ፌዴራላዊ ስርዓት። ፌዴራላዊ ስርዓት ስንል የቋንቋን፣ የብሔር መብት ያከበረ ነገር ግን ያገር ደግሞ አንድነት ግምት ያስገባ ለሀገራችን አንድ አይነት ተመሳሳይ የሆነ መሰረታዊ ራዕይ ሊኖረን ይችላል። እኚኛው ደግሞ በቶሮንቶ የህግ ባለሙያ የሆኑት አቶ ዳንኤል ጥላሁን ናቸው። እሳቸውም የአድማጮች ጥያቄዎችን ያስተናግዱልናል። ከዜና በኋላ እንድታደምጡ እንጋብዛችኋለን። በመቀጠል በዚህ ሳምንት በዋለው የዓለም የፕሬስ ነጻነት ቀን ዙሪያ የተቀናበረ የሰጥ አገባ ዝግጅት ይደመጣል። ከዚያም ጸገዴ ዳንሻ ከተማ ውስጥ በፖሊስ ከተወሰደ በኋላ እስር ቤት እንዳለ መሞቱ በተነገረው ወጣት ዘነበ ጫቅሌ ዮሐንስ ጉዳይ ላይ የተጠናቀረው ዘገባ ይከተላል። ለዛሬ ታዲያ የሙዚቃ ቃን አድማጮቻችንን የዛሬን ልንዘለው መሆናችንን ከወዲሁ ከይቅርታ ጋር እንገልጻለን። መልካም ምሽት፣ ጤና ይስጥልኝ። ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሺያኑ ከርቲስ ባይነም በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። ደራሲ፣ ዲፕሎማት፣ አርበኛ፣ መምህር ሀዲስ ዓለማየሁ ሐውልት ቆመላቸው። ለሀዲስ ዓለማየሁ ደብረ ማርቆስ ከተማ ላይ የቆመውን ከነሐስ የተቀረጸ ሐውልት መርቀው የገለጡት የባህልና ቱሪዝም ሚኒስትር ሂሩት ወልደ ማርያም ናቸው። ዛሬ በተከናወነው ሥነ ሥርዓት ላይ ሀዲስ ዓለማየሁ በሕይወት ሳሉ ያላሳተሟቸው ግጥሞቻቸውን የያዘ መድብል ታትሞ ይፋ ተደርጓል። መለስካቸው አመሃ ወደ ደብረ ማርቆስ ተጉዞ በሥነ ሥርዓቱ ላይ ተገኝቷል። ለዛሬ የሚከተለውን አጭር ዘገባ አዘጋጅቷል። የውቁ ደራሲ አርበኛ፣ ዲፕሎማትና በትሕትናቸውና በድፍረታቸው በእጅጉ የሚከበሩትና ቢንደን የሚደነቁት የአቶ አዲስ አለማየሁ ሐውልት የቆመው በደብረ ማርቆስ ከተማ በተለምዶ ቅዳምን ገበያ ተብሎ በሚጠራው አካባቢ ነው። አያሌ ከተማዋ ነዋሪዎችና ከሌላም የሀገሪቱ ክፍሎች የመጡ ታዳሚዎች በተገኙበት ዛሬ በይፋ ለእይታ የበቃውን ግዙፍ ሐውልት መርቀው የከፈቱት የሀገሪቱ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወለማርያም በንግግራቸው ያስታወሱት አቶ ሀዲስ ለሀገራቸው ባለብዙ ዘርፍ አገልግሎት የሰጡ መሆናቸውን የሚጠቁም ነበረ። እኒህ ታላቅ የስነ ጽሁፍ አባት ለአንባቢያን ባቀረቧቸው ረጃጅም የልብወለድ ድርሰቶቻቸውና ግጥሞቻቸው ብቻ ሳይሆን ታሪክን በሚዘክሩ ጽሑፎቻቸው፣ በአርበኝነታቸው፣ በመንግስት ልዩ ልዩ የኃላፊነት ቦታዎች በነበራቸው የላቀ አስተዋጽኦና በመሳሰሉት አኩሪ ስራዎቻቸውም ሲታወሱ የሚኖሩና ከፍ ያለ ቦታ የሚሰጣቸው ባለ ታሪክ ሰው ናቸው። ክቡር ዶክተር አዲስ ዓለማየሁ የእውቀትን እውቀትን ከትህትና ጋር አስተባብረው የያዙና በህይወት በነበሩባቸው ዘመናት ሁሉ የሰው መውደድና የአገር ፍቅርን ሲሰብኩ የኖሩ አባት ናቸው። ሐውልቱን ያሰራው የደብረ ማርቆስ ዩኒቨርሲቲ ሲሆን በዩኒቨርሲቲው የአዲስ ዓለማየሁ የባህል ጥናት ተቋም አመታዊ ጉባኤም በደራሲው የህይወት ዘመን ለህትመት ያልበቃ በቃ የግጥሞች መድብል ታትሞ ለህዝብ ቀርቧል። መጽሐፉን ለህትመት በሚሆን መልኩ ያደራጁትና ያዘጋጁት ዶክተር ታዬ አሰፋ ስለ መጽሐፉ ይዘት አጭር ማብራሪያ ሰጥተው ነበረ። ላብነት ከጠቀሷቸው ስንኞች አንዱ ይህን ይል ነበር። በፈጠረሽ ልብሽ መኖሪ ወቅ ኮምፕሌክስ ጠብቅ የጀመርኩት እስኪያልቅ በማለት ይማሰል። አቶ አዲስ አለማየሁ በ902 ተወልደው በ996 ዓ ም ማረፋቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው፣ ለዘገባው። አዲስ አለማየሁ በኢትዮጵያ ፖስታ አገልግሎት ድርጅትም በወጣ ምስላቸውን በያዘ ቴምብር እንዲሁ በታሪክ ውስጥ ሲታወሱ ይኖራሉ። በተጨማሪ ከሰሞኑ ዘርዘር ያለ ዝግጅት ይኖረናል። የሶማሊያው የሽብር ቡድን አልሻባብ ተዋጊዎች ዛሬ ጉዞ ላይ ሳሉ የያዟቸውን ሁለት የመንግሥቱን ወታደሮች ወዲያው አንገታቸውን ቀልተው ገደሉ። የአልሻባብ ታጣቂዎች ትናንትም ከሞቃዲሾ በስተምዕራብ 65 ኪሎሜትር በምትገኝ በሪሬ ቀበሌ አቅራቢያ ድጋፍ በመስጠት ላይ ከነበሩ የአሜሪካ ጦር አባላት አንድ ኮማንዶ ወታደር ገድለው ሶስት አቁስለው እንደነበረ ተዘግቧል። ታንዛኒያ ውስጥ ተማሪዎችና መምህራንን አሳፍሮ ይጓዝ የነበረ አውቶቡስ ላይ ዛሬ በደረሰ አደጋ ቢያንስ የሰላሳ አራት ሰው ህይወት መጥፋቱን የሀገሪቱ ፖሊስ አስታወቀ። ከሞቱት መካከል 12ቱ ወንድ፣ 17ቱ ሴት ህጻናት ተማሪዎች ሲሆኑ ሁለት መምህርና የአውቶቡሱም ተሽከርካሪ መሞታቸውን የትምህርት ቤቱ ዳይሬክተር አስታውቀዋል። ተማሪዎቹ ወደ አሩሻ እየተጓዙ የነበሩት ዛሬ ፈተና ለመውሰድ ነበር። የፈረንሳይ ድምፅ ሰጪዎች ፈረንሳይ ሪፐብሊክ ከተመሰረተች አንስቶ አጋጥሟት አይታወቅም ለተባለለት እጅግ ውስብስብና ከፋፋ የሆነ ፕሬዝደንታዊ ምርጫ ዝግጅታቸውን አጠናቀዋል። ከተፎካካሪዎቹ ማንም ያሸንፍ ማን ፈረንሳውያን ነገ የሚሰጡት የድምፅ ድምፅ ለፈረንሳይና ለሀገራቸው ከቀሪው አውሮፓና ከመላው ዓለም ጋር ለሚኖራት መጻኢ ግንኙነት ወሳኝ እንደሚሆን ታውቋል። ዛሬ የወጡ የሕዝብ ሀሳብ አዝማሚያ ቅኝቶች ውጤቶች እንደሚጠቁሙት መሀልተኛው ተፎካካሪ ኢማኑኤል ማክሮን በ62 ከመቶ የመራጭ ዝንባሌ ጠንካራ አቋም ላይ እንደሚገኙ ተገልጿል። ብሔረተኛ ናቸው የሚባሉትና ፍልሰትን የማቆም እቅድ ያላቸው ማሪን ሎፔን በመራጭ ዘንድ ያላቸው ተቀባይነት አዝማሚያ 38 ከመቶ መሆኑን ቀኞች እየተናገሩ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጀመሪያዎቹ መቶ የስልጣን ቀኖቻቸው አሳክቻቸዋለሁ የሚሏቸውን ጉዳዮች መልእክቶች የያዙ መልእክቶችን ቁጥራቸው በርከት ያሉ የሀገሪቱ ቴሌቪዥን አውታሮች ላለማስተላለፍ ወሰኑ። ኤቢሲ፣ ሲቢኤስ ኤንቢሲ እና ሲኤንኤንን የመሳሰሉት ተቋማት የሚከፈልባቸውን ማስታወቂያዎች ላለማስተላለፍ የወሰኑት ማስታወቂያዎቹ ታዋቂ በሆኑ አቅራቢዎች ፊቶች ላይ የሐሰት ዜና ወይም ፌክ ኒውስ የሚል ጽሁፍ የተለጠፈባቸው በመሆኑ እንደሆነ ታውቋል። ማስታወቂያው እውነት ያልሆንን መረጃ የያዘ ነው የሚሉት ሲኤንኤንና ኤንቢሲ ፌክ ኒውስ የሚለው ጽሁፍ ከተነሳ ማስታወቂያውን እንደሚያስተላልፉ አስታውቀዋል። ፕሬዚደንት ትራምፕ የዛሬ አራት ዓመት በሚካሄደው ምርጫ እንደገና ለመወዳደር ማመልከቻ ያስገቡ ሲሆን የአሁኑን ማስታወቂያ ያወጣው የምረጡኝ ዘመቻቸው ቅስቀሳ ኮሚቴ መሆኑ ታውቋል። ዜናው አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ወደ ቆንጅት ልመልሳችሁ። የዓለም ዜናዎቹን አድምጠናል። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን ለጥያቄው መልስ በመግቢያው እንደጠቀስነው ከትናንት የቀጠለው ለጥያቄው መልስ ነው አሁን የሚደመጠው በትናንት ዝግጅት የቶሮንቶ ኮሚኒቲ ብሪጅ ወይም የማህበረሰብ ድልድይ ስብስብ ሊቀመንበር አቶ ዩሱፍ ኡመር በፖለቲካ የተራራቀውን ህብረተሰብ ስለማቀራረብ አስፈላጊነት ገልጸውልናል ለአድማጮች ጥያቄ መልስ ለመስጠት ከቀረቡት አንዱ በለንደን የኪል ዩኒቨርሲቲ የህግና የሰብአዊ መብቶች መምህር ዶክተር አወል ቃሲም አሎና በቶሮንቶ የህግ ባለሙያ አቶ ዳንኤል ጥላሁን ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በአድማጭ ጥያቄ ይሆናል የሚጀምረው። ዎች ጥያቄ እንድብታሰሙልኝ ነው። ምንድን ነው ኢትዮጵያ ውስጥ ያለው ልዩነት? በቋንቋና በባህል ነው ብቻ የምናየው ነገር ግን ህወሓት የኢኮኖሚውን የስልጣኑን ይዞ እየጨቆ ነው። ለምሳሌ ቋንቋ ተቀብሯል ይባላል ግን ከመጨፈር ውጪ ሰው በመሬቱ ላይ መኖር አልቻለም እና ይሄን ነው ትልቁ ነገር። እና በተለይ የተማሩት ሰዎች ናቸው ይሄ በዚህ ላይ የሚያተኩርት ብዬ ያስባለሁ። ምክንያቱም የተማሩ ሰዎች ለማየት የማይፈልጉት አንድ ድብቅ ነገር አለ። ኢትዮጵያ ውስጥ ዛሬ ከማንኛውም ህብረተሰብ ውጪ ከተለያየ ህብረተሰብ የተዋለደውና የተዳቀለው ይበልጣል። ሌላው ደግሞ ኢትዮጵያ ውስጥ የተለያዩ ከቋንቋና ከባህል ውጪ የሚያገናኙት ነገሮች አሉ። ለምሳሌ ሃይማኖት፣ ጾታ፣ ማጠት፣ ማግኘት፣ መማር ያለመማር ፍላጎቶች አሉ። አንድ ሰው በቋንቋ ብቻ የኔ ነህ ከተባለ እሺ እምነቱስ፣ ሀብቱስ፣ መማሩስ ያለ መማሩስ አይወክልም። እና እስኪ እኒህ ሰዎች እንዲያው እንዲወያዩበት አድርጉ። ለምንድን ነው ከቋንቋና ከባህል ውጪ ለማሰብ ያልቻልነው? ግን አለው እንግዲህ ጥያቄው ዶክተር አወል አሎን የሚመለከት ይመስላል። ከዶክተር አወል አሎ ሊጀምርና ወደ አቶ ዳንኤል እናልፋለን። እሺ፣ አመሰግናለሁ። ጥያቄው ለምንድን ነው ቋንቋና ባህል ላይ ብቻ የምናተኩረው? ሌሎችም ሁሉም ህዝብ የሚቀምሳቸው ችግሮች አሉ። ትኩረታችን ለምንድን ነው እነዛ ነገሮች ላይ የሚሆነው ነው። ትኩረታችን እዛ ላይ ብቻ አይደለም። እነዚህ ጉዳዮች ላይ የሚሰሩት አካላት ብዙ ናቸው፣ የተለያዩ ናቸው። እኔ እንደማየው ትግሉ መሆን ያለበት አንድ ነገር ብቻ ላይ ሳይሆን ዘርፈ ብዙ በሆኑ በተለያዩ ጉዳዮች ላይም መስራት ይኖርብናል። እነዚህ ነገሮችም ትኩረት ማግኘት መቻል አለባቸው። ነገር ግን ብዙ ጊዜ የትግል አቅጣጫ ወይም ደግሞ ማንኛውም ከሰብዓዊ መብትና ዲሞክራሲ ጋር የተያያዙ ትግሎች ስትራቴጂ በሚነደፍበት ጊዜ ዋናው ስርዓት የሚጠቀማቸውን መሰረታዊ የሆኑ ስትራቴጂዎችን አይቶ ከዛ አንጻር ነው ምላሽ መዘጋጀት ያለበት እና ከዛ አንጻር ሲታይ በአብዛኛው ኢትዮጵያ ላይ ያለው ስርዓት የሚጠቀማቸው ስትራቴጂዎች እነዚህ ሁለት ትላልቅ የሆኑ ብሔረሰቦችን እንደ ባላንጣ በማስቀመጥ እነዚህን ነገሮች ደግሞ የሆነ እውነታ እንዲያገኙ በየጊዜው የተለያዩ ነገሮችን በመስራት እርምጃዎች በመውሰድ እነዚህን ግሩፖች መለያየትና ያለውን ስርዓት ብቸኛው የሆነ አማራጭ አድርጎ ማቅረብ ነው። ስለዚህ ይሄንን የከፋፍሎ መግዛት ስትራቴጂ ካውንተር ከማድረግ ከመጋፈጥ አንጻር መሰራት ካለበት አንድ ትልቁ ነገር እነዚህ ሁለት ትላልቅ የሆኑ ብሔሮችን አንድ የማድረግ ጉዳይ አይደለም። እኔ እንደማየው ልዩነት አለ ታሪካዊም የባህልም የቋንቋም እንደ ህብረተሰብም ልዩነት አለ። ይህንን ልዩነት የማጥፋትና እነዚህን ህብረተሰቦች አንድ የማድረግ ሳይሆን የጋራ የሆኑ ሁለቱንም ህብረተሰቦች የሚያስቸግሩ ጉዳዮች ላይ አብሮ መስራት መቻል፣ በተለይም ደግሞ ሰብአዊ መብትና ዲሞክራሲን የተመለከቱ ነገሮች ላይ አብሮ መቆም አብሮ መስራት መቻል፣ ትርጉም ያለው ግንኙነት ማዳበር መገንባት መቻል የግድ ፖለቲካ ፓርቲዎችና በትላልቅ ፕሮግራሞች ደረጃ ሳይሆን አት ደ ኮሚኒቲ ሌቭል ሚኒማሊስት የሆነ በጣም አምቢሽየስ ያልሆነ ነገር ግን ህብረተሰቡ ልዩነቶች ያሉት እነዛን ልዩነቶች ተቀብሎ ነገር ግን አብሮ መስራት ያለበት ብዙ ነገሮች አሉ። እነዛ ነገሮች ላይ መስራት መቻል አለበት ነው። ይሄ ማለት ግን ሌሎች ህብረተሰቡን የሚያስተሳስሩ ነገሮች አስፈላጊ አይደሉም ማለት አይደለም። ሁሌም አንድ ነገር ላይ ወይም ደግሞ ሁሉም ነገር ላይ ማተኮር አይቻልም። ነገር ግን አሁን የሚታየው ችግር ምንድን ነው ከሚል አንጻር ነው። ፈከሱ እነዚህ ሁለት ህብረተሰቦች ላይ የሆነው አይዲየሊ ግን ሁሉንም ኢትዮጵያ ውስጥ የሚኖሩ ብሔር ብሔረሰቦችን ማቀፍና ማጠቃለል መቻል አለበት። በጣም ነው የማመሰግነው። ወደ አቶ ዳንኤል ይሄዳለሁ። አቶ ዳንኤል በመሰረቱ ለህዝብ ክፍፍል ምን ምክንያት እንደሆነ እንደ መንደርደሪያም ሰጥተውኝ የሚቀጥለውን ደግሞ አነብሎታለው በፌስቡክ የመጣልን ስማቸውን ሳይጠቅሱ አንዱ የላኩት ምን ይላሉ? አንድነት በእርግጥ ሀሳቡ ጥሩ ነው እንዴት አይነት አንድነት የሚለው ግን ከግንዛቤ መግባት አለበት። የሰው ልጅ በቋንቋው በአስተዳደር በብሔር በሃይማኖት በአኗኗር ዘይቤ የተለያዩ መሆኑ አይካድም። አንድነትን ለመገንባት እንደነ አጼዎቹ አይነት የህዝብ ጭፍለቃ የሚመኙ ጥቂት ወገኖችም እንዳልጠፉ በመረዳት ያለፈውን የህዝብ ቁስል የመነካካት አንድነት ወይስ ብዝሃነትን ያማከለ አንድነት መመስረት ይላሉ። ጥያቄው እንደ አስተያየትም ነውና የራስዎን ሀሳብ እንደ መንደርደሪያ አድርገው ያነበብኩልዎት የፌስቡክ መልእክት ላይ አስተያየቶን ቢሰጡኝ። ዋናው ነገር በኢትዮጵያ ፖለቲካ ውስጥ አሁን የሚታየው አከራካሪ ነገር በብሔር ማንነት ላይ የተመሰረተ በቋንቋ ቡድኖች ማንነት ላይ የተመሰረተ ፖለቲካና አገራዊ ፖለቲካ የዜግነት ፖለቲካ ላይ ነው። ይህንን ችግር ለመፍታት የተለያዩ መንገዶችን የተለያዩ ስርዓቶች ተጠቅመዋል። አሁን ካለው ስርዓት በፊት የነበሩት መንግስታት እነዚህን ልዩነቶች እንዳልነበሩ በመቁጠር ወይንም ደግሞ ፖለቲካ እንዳይሆኑ ፖለቲሳይዝድ እንዳይሆኑ በማድረግ ማቆም ይቻላል ይሄ ነው የአገር ግንባታ ብለው ያስቡ ስለነበረ የወሰዷቸው እርምጃዎች አሉ። ነገር ግን ማንኛውም መብትን ሳያከብር የተነሳ መብትን በማጥፋት በመጨቆን የተነሳ የፖለቲካ ስርዓት ዘላቂነት ስለሌለው ነገር ግን ይሄ ማለት አሁን ደግሞ ያለው መንግስት እንደሚያደርገው በኢትዮጵያ ውስጥ ያልቸኛው ነገር የብሄር ጉዳይ ብቻ እንደሆነ አድርጎ ይህንን የብሄር ግጭት በመፍጠር በተለይ በሁለቱ የፖለቲካ አስተሳሰቦች መካከል የብሄር ማንነት ላይ የተመሰረተ ስርዓት ያስፈልጋል ው የሚያስበው አስተሳሰብ ይህንን አስተሳሰብ ኦሮሞ አስተሳሰብ እንደሆነ አድርጎ በሌላ በኩል ደግሞ አማርኛ ተናጋሪው ህብረተሰብ አማርኛ ተናጋሪውን ስል በዘር አማራ የሆነ ወይም ደግሞ አማርኛ ቋንቋ ብቻ በሚናገሩ የቀድሞ ክፍለ ሀገራት ውስጥ የተወለደ ዘሩ ከዛ የሆነ ማለቴ ብቻ አይደለም። አማርኛ ተናጋሪ ስል የአፍ መፍቻ ቋንቋ አማርኛ የሆነ ወይም ባይሆንም ማዕከላዊ የሆነ መንግስት ያስፈልጋል ወደ ማዕከላዊነት ያዘነበለ ፖለቲካ ፍልስፍናን የሚከተለውን ግሩፕ ይህንን ደግሞ በአንድ ላይ በመጨፍለቅ አማራ በማለት ይህንን ደግሞ እንቃወማለን የሚለው ኃይል በአንደኛው ወገን ይሄ መንግስት የሰራውን ስራ በሙሉ መጨፍለቅ ያስፈልጋል ወይንም ደግሞ ወደ ቀድሞ መመለስ ያስፈልጋል የሚል ጫፍ የወጣ ክርክር የሚያቀርብ አለ። በሌላ ወገን ደግሞ መፍትሄ የማይመስል ነገር የሚያቀርብ አለ። የመጨረሻው መፍትሄ ሀገሪቱ መበታት ነው፣ የራሳችንን እድል በራሳችን እንወስናለን የሚሉ ሁለት ጫፍ የወጡ ክርክሮች አሉ እና እኔ እንደሚታይም መፍትሄው ያለው በነዚህ መሀል ነው። አገሪቱን፣ ሀገራችንን ሁላችንም እንወዳለን፣ ግን ሁላችንም እንደምንወዳት ሆና ትውልዱ ጊዜው፣ ቦታው በሚጠይቀው መንገድ መቋቋም አለባት። አሁን ባለንበት ጊዜና ቦታ የሰዎችን መብት የማያከብር ስርዓት ማቋቋም ለማቋቋም መሞከር ሁሉ ውድቀት እንደሆነ የሌላ ቦታ ስንሄድ የራሳችን ታሪክ ሁሉ ይህን ያስተምረናል። ስለዚህ የሰዎችን የቋንቋ፣ የብሔር፣ የሃይማኖት ተወር ሌሎች መብቶች ያከበረ ነገር ግን የሀገራችንን ብሔራዊ አንድነት የህዝብ አንድነት፣ የግዛት አንድነት፣ ሉዓላዊነት የሚያስከብር ጠንካራ ሀገር እንዲኖረን የሚያደረግ ሁላችንም ለሀገራችን ፍቅር እንዲኖረን የሚያደርግ ስርዓት ማምጣት ያስፈልጋል። ይህንን ለማድረግ ደግሞ መሰረታዊ የሆኑ ነገሮች ላይ በተለይ እነዚህ ሁለቱ የፖለቲካ ቡድኖች፣ የፖለቲካ አስተያየቶች በጣም መሰረታዊ በሚባል ደረጃ ያሉት ነገሮች ላይ መስማማት መቻል አለባቸው። እነዚህ መሰረታዊ ነገሮች ዴሞክራሲ፣ የሰው ከእነዚህ ጋር መከራከር አይቻልም። ከዛ በመቀጠል ደግሞ ህገ መንግስታዊ ስርዓት፣ ፌዴራላዊ ስርዓት ፌዴራላዊ ስርዓት ስንል ይህ ቋንቋን የብሔር መብት ያከበረ ነገር ግን የሀገር ደግሞ አንድነት ከግምት ያስገባ ለሀገራችን አንድ አይነት ተመሳሳይ የሆነ መሰረታዊ ራዕይ ሊኖረን ይችላል። ይሄ ግን አንድ አይነት የፖለቲካ አስተሳሰብ ይኖረን ማለትም አይደለም። አንድ አይነት ነገር እንወዳለንም እንደግፋለንም ማለት አይደለም። እሺ፣ ወደ ቀጣይ ጥያቄ እንሄድ። አሁን ዳንኤል ሪፍሌክት ያደረገው ጥያቄ ላይ እኔም ትንሽ ሪፍሌክት ማድረግ ብችል ደስ ይለኛል። እሺ እሺ፣ አይ ቲንክ በፌስቡክ ይህን ጥያቄ ያነሱት ግለሰብ መሰረታዊ የሆነ በአሁኑ ጊዜ ኢትዮጵያ ውስጥ ካለው ፖለቲካ አንጻር በጣም አስፈላጊ የሆነ ጥያቄ ነው ብዬ አስባለሁኝ። እነዚህ ነገሮች በእኔ እይታ ይህን ያህል የተወሳሰቡ አይደሉም። አገሪቷ ውስጥ ያለውን ነባራዊ ሁኔታ ሲታይ አካባቢው ላይ ያለውን እንደዚሁም ደግሞ በዓለም አቀፍ ደረጃ ያለውን ፖለቲካዊ ሁኔታ ስናይ እነዚህን ነገሮች ዲሞክራሲን፣ የሰብአዊ መብትን፣ የሕግ የበላይነትን የምንፈልግ ከሆነ እዛ አገር ላይ እኩልነት ተከብሮ ማየት የምንፈልግ ከሆነ ከአካሄድ አንጻር ግልጽ የሆኑ ሊሰሩ የሚችሉ መንገዶች ያሉ ይመስለኛል። እኔ በአንደኛ ደረጃ አይ ቲንክ የታሪክን ፐርስፔክቲቭ ኮንቴክስት መውሰድ ያለብን ይመስለኛል እንደ ፈረንጆቹ አቆጣጠር አስራ ዘጠኝ ሰባ አራት አካባቢ ሁለት መሰረታዊ የፖለቲካዊ ጥያቄዎች ነበሩ አንደኛው የራስን እድል በራስ የመወሰን መብት ጋር የተያዘ ጥያቄ ነው ሁለተኛው መሬት ጋር የተያዘ ጥያቄ ነው የራስን እድል በራስ የመወሰን መብት የራሱ የሆነ ታሪካዊ ኮንቴክስት ያለው ነው ደርግ በተወሰነ ደረጃ ቴዎሬቲካሊ እቀበላለሁ ቢልም ህገ መንግስታዊ ሪኮግኒሽን አልሰጠውም፣ ለዛ መብት ከመሬት ጋር የተያዙ መብቶችን ፈቷል። ምንም ያህል ስርአቱ ጨቋኝና መብቶች በአጠቃላይ ሙሉ በሙሉ የሚከበሩበት ስርአትም ባይሆን ከመሬት ጋር የተያዙ ጥያቄዎች ተፈቷል። የራስን እድል በራሴ መወሰን የሚለው መሰረታዊ የነበረ ፖለቲካዊ ጥያቄ አልተፈታም። በዛ ዘመን ይሄ ስርአት በተወሰነ ደረጃ ይሄ ለዚህ ጥያቄ መልስ ለመስጠት ሞክሯል። አትሊስት ህገ መንግስታዊ ቅርጹ በሚታይበት ጊዜ እነዚህ ጥያቄዎች መልስ አግኝተዋል። ያለው ችግር ኢምፕራክቲስ እነዚህ ብሔር ብሔረሰቦች፣ ህዝቦች የራሳቸውን ውስጣዊ ጉዳይ የሚገዙበት፣ የራሳቸውን ባህል የሚያሳድጉበት፣ የራሳቸው እድል ላይ የሚወስኑበት ፖለቲካዊ ነባራዊ ሁኔታ የለም። ስለዚህ የተለያዩ ህብረተሰቦች ያለውን ፎልት ላይን እናውቃለን። አንዱ ህብረተሰብ የራስን እድል በራስ የመወሰን መብት አስፈላጊ መብት ነው። ሌላው ህብረተሰብ መቀበል አለበት የሚል ከሆነ ያንን አክኖሌጅ ማድረግ መቻል አለበት፣ ያንን ሪኮግናይዝ ማድረግ መቻል አለበት። በዲሞክራሲ የምናምን ከሆነ እኮ በነገራችን ላይ ብሔር ብሄረሰቦች በማንኛውም ጊዜ ይሄ መብት አለኝ ካሉ ከሌላው ጋር ሆኖ አገሪቷን የማስተዳደርና ራስን በየአካባቢ ላ የማስተዳደር ጉዳይ ብቻ አይደለም። አይ መገንጠልና መሄድ ፈልጋለሁ ቢሉ እንኳን ከዲሞክራሲ ፕሪንስፕል አንጻር ማንም አይ አታድርጉም ሊላቸው አይችልም። ዲሞክራቲክ የሆኑ ሀገሮች ላይ ያለውን ምሳሌ ማየት እንችላለን። ስኮትላንድ ብንወስድ እዚህ ዩናይትድ ኪንግደም ውስጥ ህገ መንግስታዊ መብት ስላላቸው አይደለም ለመገንጠል ሪፍረንደም ያካሄዱት። አሁንም እየተዘጋጁ ያሉት ምንም ህገ መንግስታዊ መብት የላቸውም። የዩኬ መንግስት በህገ መንግስታቸው መሰረት ስኮትላንድ ላይ የተቋቋመው መንግስት የሚጠይቀውን ጥያቄ ሁሉ ብሎክ ማድረግ ይችላል፣ ከህገ መንግስቱ አንጻር። ዲሞክራቲክ በሆነ ሀገር ውስጥ ግን አንድ ህዝብ ራሴን ማስተዳደር ፈልጋለሁ ወይም ደግሞ የራሴን እድል በራሴ መውሰን ፈልጋለሁ ካለ ማዕከላዊው መንግስት ይሄንን ልታደርግ አትችልም ሊል የሚችልበት ሁኔታ የለም፣ ከዲሞክራሲ መርህ አንጻር ማለት ነው። ስለዚህ አይ ቲንክ አካሄዳችንና እይታችን መሆን ያለበት ብዬ እኔ የማስበው ህዝቦችን ይሄ መብት የላችሁም እንደዚህ ማሰብ አትችሉም እንደዚህ ማድረግ አትችሉም ሳይሆን፣ ዲሞክራቲክ የሆነ አገር ተፈጥሮ እነዚህ ህዝቦች የራሳቸው ዕድል ላይ በራሳቸው መወሰን ችለው አይ ይሄ ነው የሚጠቅመን የሚሉ ከሆነ ያን አክሰፕት ማድረግ ይኖርብናል። ነገር ግን በእኔ እይታ ዲሞክራሲያዊ የሆነች ኢትዮጵያ የምትፈጠር ከሆነ እያንዳንዱ ብሄር ብሄረሰብ ማንነቱ እዛ አዲሷ ኢትዮጵያ ውስጥ የሚታይ ከሆነ ባህሉ፣ ማንነቱ፣ ቋንቋው የሚከበር ከሆነ የህዝብ አብላጫ በህዝብ ብዛት ያላቸው ህዝቦች ኢኮኖሚ ውስጥ፣ ፖለቲካ ውስጥ፣ ካልቸራል ላንድስኬፕ ውስጥ ከቁጥራቸው ጋር የሚሄድ ኃይል አቅም የሚኖራቸው ከሆነ የህግ በላይነት ዲሞክራሲ የሚከበር ከሆነ ምናልባት እኮ እነዛ ህዝቦች የመገንጠል ጥያቄ የእነሱ ጥያቄም ላይሆን ይችላል ኢን ፕሪንስፕል መገንጠል ጫፍ ላይ ላለ በቁጥር ማይኖሪቲ የሆነ እጮቀናለው እበዘበዛለው ቋንቋዬ ማንነቴ ማደግ በሚችለው መልኩ ሊያደግ አይችልም ብሎ የሚያስብ ግሩፕ ነው ኖርማሊ እንደዚያ አይነት አካሄድ የሚወስደው። ለኦሮሞ ህዝብ እኔ እንደ ግለሰብ ሳየው መገንጠል አፕሮፕሬይት ጥያቄ አይመስለኝም። መብት ነው። እንደ መብት ይሄንን አክኖሎጅ ሪኮግናይዝ ማድረግ መቻል አለብን። ይሄ ህዝብ ይሄንን ነው የሚፈልገው ካለ መቀበል ይኖርብናል። ዲሞክራሲም እንድንቀበል ያስገድደናል። ግን እንደዚህ አይነት ጥያቄ የምታነሱ ከሆነ አብረን ልንሰራ አንችልም፣ ወደፊት ልንሰራ አንችልም፣ ልንሄድ አንችልም የሚለው አካኬድ ሊሆን አይችልም። ኢትዮጵያ ውስጥ እንደሚታወቀው እስከ ዛሬ ድረስ አንዱ የበላይ ሆኖ አንዱ የበታች ሆኖ ምንም እኩልነት ባሌለበት፣ የህግ በላይነት ባሌለበት ሁኔታ ነው የተኖረው። ከእምነትም አንጻር ከቋንቋም አንጻር በመደብ ደረጃም እኩልነት የተከበረበት ጊዜ አልነበረም። እኩልነት ስንል ዲሞክራሲያዊ በሆነ አገር ውስጥ የህግ የበላይነት ኖሮ ከዛ አይነት ስርዓት የሚመነጩ ሴቶች ናቸው ህዝብን አንድ ሊያደርጉ የሚችሉት። ለዚህም ነው አይ ቲንክ ይሄ ሶሊዳሪቲ የሚለው ሀሳብ ልዩነትን የሚቀበል ብዙኃነት ላይ የተመሰረተ ነገር ግን ቀስ በቀስ ኢንክሪመንታል የሆነ እያደገ የሚሄድ አንድነት ከዛ ውስጥ ሊመነጭ ይችላል። ሁለት ነገሮች ልበል እዚህ ላይ በሁለቱም አድማጮች ካነሱት ጋር ተያይዞ። እሺ ይቀጥሉ። ሁለቱም ያነሱት ጥያቄዎች ላይ አንድ እዚህ ቶሮንቶ ዩኒቨርሲቲ ለፒኤችዲ ዲ በኢትዮጵያ ላይ የሚያጠና አንድ ወጣት ብሪሊያንት ልጅ አለ እና ጥናት አቅርቦ ልን ነበር አንድ ጊዜ። በኢትዮጵያ ፖለቲካ የሚሳተፉ መሪዎች ህብረትን ይፈልጋሉ፣ ህዝቡን ማገናኘት ይፈልጋሉ። ግን ከዚ ሳጥናቸው ውስጥ ካሉበት ሳጥን ወደ ፊት መጥቶ ከሌላው ጋር መገናኘት አይችሉም። ምክንያቱም እነሱ ወደፊት በመጡ ቁጥር ከኋላቸው ያሉት የበለጡ ደግሞ አካባቢዎች እነሱንም ቦታ ስለሚቀሙ ወደፊት መምጣት አይችሉም። ሌላው ችግራችን የምናስበው በጋራ መሆኑ ነው። የግል ግሴ ውሳኔ መወሰን ባለመቻላችን እነሱና እኛ እነሱ ጋር መሄድ እነማን ናቸው የምለው በጋራ ስለምንወስን በጣም በባህላችን ላይ ትልቅ ተጽዕኖ አድርጎ ህብረት እንዳይፈጠር አድርጓል የሚል እንትን አለው እኔም በዛ ነው የምስማማው። ሁለተኛው በፌስቡክ ላይ ያነሱት አንድነትን ጨፍልቆ እንደ ድሮው ነው የምለው፣ እኔ በግል የማምነው እንዳውም አንድነት የምለው ቃል በጣም አቢዝድ ሆኗል። በኢትዮጵያ ደረጃ ጠንካራ ኢትዮጵያ እንድትገነባ የሚያስፈልግ ከሆነ የሁሉንም ብሔረሰብ ተሳታፊነት በዲሞክራሲ ያስፈልጋል፣ የሁሉም ሃይማኖት ተሳታፊነት፣ ሁሉንም ህብረተሰቦች ካልተሳተፉ ሀገሪቷ ጠንካራ ሀገር ሆኖ ዲሞክራሲም ሊፈጠር አይችልም ብለን ነው የምናምነው። እኛ ዋናው እንደዚህ ነው። ከስክራች ከመጀመሪያው ህብረተሰቡን ስ እናሳትፍና የተነሱትን አንዳንድ አጥሮችን ገና ሳያድጉ እንስበራቸው፣ ህብረትን እንፍጠር። ያም ለእኛም በነፊት ነው ለልጆቻችንም የሚተርፍ ነው ብለን ስለምናምን ነው እኛ ይህንን የጀመርነው። እሺ፣ አመሰግናለሁ። ወደ ሌላ ጥያቄ ልለፍና እኔም ደግሞ እንደው የመንደርደሪያ ቀደም ያሉት ጥያቄ ከሚያገናኙን በርካታ ነገሮች ዶችላ ይባላል እንጂ ኢትዮጵያ ውስጥ መታየት ያለበት ምንድን ነው? ህዝቡ ተዋልዷል ተጋብቷል ተብሎ የሚወራው ነገር ተረት አይደለም። ቢቆጠር አሁን ዘሩ ከአንድ በላይ የሆነ ህዝብ ነው ኢትዮጵያ ውስጥ የሚኖረው ወጥ የሆነ የኦሮሞ ተወላጅ ወይም ወጥ የሆነ የአማራ ተወላጅ ካለው ቁጥር ይልቅ እንደው በግምት እኔ ምንም የሰራው ጥናት የለም። ቁጥሩን ለታሪክና ለፖለቲካ ሰዎች ተዋል። አንድ ይሄ ከግንዛቤ መግባት የለበትም ወይ? ባህልን ቋንቋን ማሳደግ ሌላ ነው። ግን ስለ መነጣጠል ስናነሳ ይሄ እንዴት ነው ከግንዛቤ የማይገባው? የትም ቦታ የማይገቡ ሰዎች አሉ። ኢትዮጵያ እንኳ ብትበታተን ለማለት ነው። አንድ እሱ ነው። በፌስቡክ የመጣለን ሌላ ጥያቄም አሁን ያለውን መንግስት ይወቅሳል። በአወቃቀር ደረጃ ሲጀመር ይሄ የራስን እድል በራስ መወሰን የሚለው ብሂል ሲመጣ የመንግስት መጀመሪያ ስራ መሆን የነበረበት ይላሉ ሰለሞን አሰፋ ነው ስማቸው፣ ዘረኝነትን ማጥፋት ነበር። ነገር ግን በአንድ አገር የተለያየ ሕግና ትርጉምን አስቀምጦ የቀበሌ መታወቂያ ላይ ዜግነት እንጂ ብሔር መስፈር አልነበረበትም። በአንድ ኢትዮጵያዊነት እንዳይታመን ተደርጓል። ለምሳሌ ይላል በትግራይ ክልል ጥሩ የፍትህ አሰጣጥ አለ። በኦሮሚያ ክልል ግን ኦሮምኛ ተናጋሪ ካልሆንክ ምንም መብትህ ቢረገጥ አድማጭ የለህም። የተከሰስክበትን እንኳ ክስ ሳይተረጉሙልህ ፍርድ ቤቱ ሂድ ይልሃል ይላል። ይሄ እንግዲህ አገር ውስጥ ነዋሪ የሚሰማው ስሜት ነው። በአንድ በኩል ዘሩ ካርዱ ላይ ተለጥፎ ነው የሚዞረው፣ በሌላ በኩል ደግሞ በዚያው በዘሩ የተነሳ ሌላ ቦታ ሄዶ ሕግ ይጣሳል ወንጀል ይፈጸምበታል ማለት ነው። ዶክተር አወላሎ ለርሶ ልስጥ። አይ ቲንክ እነዚህ ኮንሰርኖች አሉ። ኢትዮጵያ ውስጥ የህዝብ መዋለድም ከአንዱ ቦታ ወደ ሌላ ቦታ ሄዶ የመኖር የተለያዩ ግንኙነቶች አሉ። እነዚህ ሁሉ ወደፊት የምትገነባው ኢትዮጵያ ውስጥ ወይም የሚኖረው ኮንስቲቱሽናል ወይም ሌላ አይነት ዲስፐንሴሽን ውስጥ ኢንቱ አካውንት መግባት አለባቸው። ፋክት ቅድም ዳንኤልም እንዳነሳው በተለይ አዲስ አበባ አካባቢ የሚኖሩ አማርኛን እንደ መጀመሪያ ቋንቋቸው የሚጠቀሙ ማንነታቸውን ከምንም በላይ ኢትዮጵያዊ አድርጎ የሚያዩ ብዙ ግለሰቦች አሉ። አንድ አይ ቲንክ ታት አብሶሉትሊ ፋይን እሱ ችግር አይደለም። ሪኮግናይዝ ማድረግ የሚገባን አንድ ነገር ግን ይሄ ኢትዮጵያዊነት የምንለው ማንነት ለሁሉም ሰው አንድ አይደለም። በኢትዮጵያ ስም ወይንም በኢትዮጵያ ባንዲራ ስም የተጎዱ ህብረተሰቦች አሉ እዛ ሀገር ውስጥ ሶማሌ አካባቢ፣ ኦገዴን ደቡብ አካባቢ የተለያዩ ብሔረሰቦች ጋር፣ ኦሮሚያ ውስጥ እነዚህ የኢትዮጵያ መገለጫ ምልክቶች የሚታዩት መሀል አገር የአዲስ አበባ አካባቢ ወይም ደግሞ ሰሜን አካባቢ ተወልዶ ያደገው ሰው በሚያየው አይነት መልኩ አይደለም። በአንድነት ስም በኢትዮጵያዊነት ስም ሰዎች ማአት ስቃይ ማአት ችግር ደርሶባቸዋል። እነዚህ ችግሮች የደረሱት ከተወሰነ ጊዜ በፊት ሊሆን ይችላል። የዛ ጊዜ ትራውማ ግን ከአንድ ትውልድ ወደ ሌላ ትውልድ እየተላለፈ የሚሄድበት ሁኔታ አለና አንድነት ስም አድርጎ ነገር ግን በአንድነት ስም የተወሰኑ ቶችን ኢንክሉድ እያደረገ የተወሰኑቶችን ብቻ እያቀፈ የሄደው ስርአት በዛ መልኩ የተገነባቸው ኢትዮጵያ ሁላችንም በአንድ አይነት መልኩ ልናያት አንችልም። ምክንያቱም የተለያየ ኤክስፒሪየንስ ስለነበረ ማለት ነው። አንድ ሀገር ውስጥ እንኖራለን እንግዲህ የተለያየ ኤክስፒሪየንስ ነበረን። ለዚህም ነው በእኔ እይታ ማንኛውም አይነት አገርን የመገንባት ፕሮጀክት ወይም ህገ መንግስታዊ ስርዓት ሲቀረጽ እነዚህ ሁሉ ኢንትረስቶች ከግንዛቤ መግባት መቻል አለባቸው። ነገር ግን ስለዚህ እነዚህ ግሩፖች አሉ ግን እነዚህ ግሩፖች ደግሞ የአብዛኛውን ህዝብ ፍላጎትም ኢንትረስትም ሪኮግናይዝ ማድረግ ይኖርባቸዋል። ብዙሀነት እና በአንድነት ላይ የተመሰረተ ፖለቲካ ነሰሰርሊ እርስ በርስ የሚጋጩ የሚቃረኑ ነገሮች አይደሉም። ኢትዮጵያ ውስጥ ያለው ችግር ያለው ስርአት ይሄንን መዋቅር ከጊዜ ወደ ጊዜ ህይወቱን እያራዘመ እንዲሄድ እየተጠቀመው ነው እንጂ ማንነት ላይ ስለመተሰረተ ብቻ አይደለም። ነገር ግን አንድ ህብረተሰብ ዲሞክራሲያዊ የሆኑ ሴቶችን በሂደት እየገነባ በሚሄድበት ጊዜ ምናልባት ከማንነት ወደ እነዚህ እሴቶች ህብረተሰቡ እያተኮረ የሚሄድበት ሁኔታ ሊኖር ይችላል፣ ወደፊት ማለት ነው። አሁን ግን ያለንበት እውነታ ይሄ ነው። ይህ መጀመሪያ ለአቶ ዳንኤል ጥላሁን ሀሳባቸውን እንዲያካፍሉን እድል ልስጥ እና አቶ ዳንኤል ጥላሁን እዚህ ላይ የሚሰጡት አስተያየት አለ አለ አወል ካነሳቸው አንዳንድ ነገሮች በብሄር ላይ ወር በቋንቋ ማንነት ላይ የተመሰረተ የፖለቲካ ስርአት አስፈላጊ ነበረው የዛሬ ሀያ አራት አመት ብለን ያሰብን እንደሆነ በእኔ አስተያየት አልነበረም። ሌላ የፖለቲካ መፍትሄ መስጠት ይቻል ነበር የተነሱትንም የማንነት የብሄር ጥያቄዎች። ነገር ግን በኢትዮጵያ ውስጥም ሆነ ወደ ሌላ ሀገር የብሄር የቋንቋ ፖለቲካ በዚህ ደረጃ ከተሰበከ በኋላ፣ በዚህ ደረጃ ስር ከሰደደ በኋላ ወደ ኋላ መመለስ አይቻልም። ይህንን ወደኋላ ለመመለስ የሚደረግ ሙከራ በሙሉ አገሪቱን የሚያፈራርስ ነው። ይሄንን ከግምት አስገብተን ከጽንሰ ሀሳብ ደረጃ የምናስብ እንደሆነ በብሔር ማንነት ላይ የተመሰረተ በቋንቋ ማንነት ላይ የተመሰረተ የፖለቲካ ስርዓት በመሰረቱ ችግር ያለበት ቦታ፣ እንደዚህ አይነት ግጭቶች ይፈጠራሉ ተብሎ የሚጠበቅ ቦታ፣ እንደ መፍትሄ እንደ ግጭት መፍቻ መፍትሄ ተደርጎ የሚታሰብ የፖለቲካ ስርዓት ነው። በኔ አስተያየት የሚያጓጓ ከሰው ልጅ መብት ጋር መሰረታዊ ፋንዳሜንታል የሆነ መብት ጋር የተያያዘ ነገርም አይደለም። ምክንያቱም የቋንቋ ማንነትም ሆነ ሌላ ማንነት በማህበራዊ መስተጋብር፣ በፖለቲካ መስተጋብር፣ በኢኮኖሚ መስተጋብር የሚፈጠር አስተያየት ነው። ማንነት ተፈጥሯዊ አይደለም። ኢትዮጵያዊነት ተፈጥሯዊ አይደለም። ኢትዮጵያዊነት በረጅም ጊዜ ታሪክ በማህበራዊ መስተጋብር፣ በፖለቲካ ሁኔታ የተፈጠረ የምንቀበለው አስተሳሰብ ነው። አማራነትም የሚባል የዘር ማንነት አለ ብዬ አላስብም። ኦሮሞነት የሚባል የዘር ማንነት አለ ብዬ አላስብም። እንደ ማህበራዊ ጽንሰ ሀሳብ ያደጉ ነገሮች ናቸው። ሆኖም ግን አሁን ባለው የኢትዮጵያ ሁኔታ ይሄንን የፖለቲካ አስተሳሰብ ይሄንን ስርዓት ወደ ኋላ መመለስ አይቻልም። ይህንን ወደ ኋላ ለመመለስ የሚደረግ ማንኛውም አይነት ጥረት አገሪቱን የሚያፈራርስ ነው። ነገር ግን በብሄር ላይ የተመሰረተ የፖለቲካ ስርዓት በራሱ በጽንሰ ሀሳብ ደረጃ ያሉበት ችግሮች እንዳሉ ከግምት ማስገባት ያስፈልጋል። አድማጮች አቶ ዳንኤል ጥላሁንን፣ አቶ ዩሱፍ ኡመር እንዲሁም ዶክተር አወል ቃሲም አሎን ለዛሬው ውይይት አመሰግናለሁ። ሰዓታችን በመጠናቀቁ እዚህ ላይ ለማቆም ተገደናል። ኮሚኒቲ ብሪጅ ወይንም በማህበረሰብ ድልድይ ዙሪያ የመጡልንን ጥያቄዎች በሌላ ጊዜ በሌላ ፕሮግራም እናጠቃልላለን። ትዝታ ብላቸው ነኝ። ስላዳመጣችሁ አመሰግናለን። ትዝታንና እንግዶቿን እናመሰግናለን። የቅዳሜ ምሽት ፕሮግራማችን ይቀጥላል። ትናንት በፕሮግራም መጣበብ ምክንያት በመደበኛ ሰዓቱ ሳይተላለፍ በመቅረቱ ለዛሬ በይደር ያቆየነው እሰጣገባ ይሆናል። ቀጥሎ የሚቀርበው ዳሩ ግን

Ray the ray, the ray, e dur e Gur-e-dur-e, gur e dur the Gur-e-dur-e, Gur-e-dur-e, gur the i the እናመሰግናለን ለሙዚቃው ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው አሁን እሰጥ አገባ የዓለም የፕሬስ ቀን የኢትዮጵያ መገናኛ ብዙሃን ይዞታ ነው የዛሬ እሰጥ አገባ ርዕስ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ድንጋጌ መሰረት የዘንድሮው የዓለም የፕሬስ ቀን የመገናኛ ብዙሀንን ሚና በሚያጎሉ የተለያዩ እንቅስቃሴዎች በተለያዩ ሀገሮች ተከብሮ ውሏል። እለቱ በፕሬስ ነጻነትና በጋዜጠኞች ላይ የሚደርሱ ጫናዎችና የተደቀኑ ፈተናዎችንም አጉልቶ ለማሳየት የሚውል ነው። በአስቸኳይ ጊዜ አዋጁ ማግስት በኢትዮጵያ የታዩትን ሁኔታዎች ለመፈተሽ በልዩ ልዩ ርዕሶች ዙሪያ በተከታታይ የተካሄደው ክርክር አካል የሆነውና በተለይ የመገናኛ ብዙሀንን የሚመለከተው እሰጥ አገባ በኢትዮጵያም ጭምር ተከብሮ የዋለውን የፕሬስ ቀን አስታኮ የፕሬሱን የዛሬ ገጽታ ሊፈትሽ ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ ሳኑኤል ክንፎ እባላለሁ የሰንደቅ ጋዜጣ ዝግጅት ክፍል ምክትል ዋና አዘጋጅ ነኝ። እኔ አርጋው አሽን ይባላለሁ የዋዜማ ራዲዮ ዋና አዘጋጅ ነኝ። የኦንላይን ሬዲዮ መልካም። ሁለታችሁንም አመሰግናለሁ። በያዝነው ሳምንት አጋማሽ የዓለም የፕሬስ ቀን ተከብሯል። በኢትዮጵያም በተመሳሳይ መልኩ በተለያዩ እንቅስቃሴዎች መከበሩ ተዘግቧል። እስኪ በያላችሁበት ይህ የፕሬስ ቀን የመገናኛ ብዙኃን በነጻነት መስራት መቻላቸው የሚዘከርበት ፈተናዎቻቸው የሚታዩበት ቀን፣ ፋኑኤል ለአንተ ምንድን ነው ይህ ቀን? ቀን ያው እንግዲህ እንደሚታወቀው የኛ ቀናችን ነው። እንደ ማንኛውም ሙያ ዘርፍ እንዳሉ ዋናው ለእኛ ምንድን ነው ይህን ቀን በተባበሩት መንግስታት የሚሆን በእኛም አገር ይህ የነጻነት ቀን ነው ሲባል ብዙ ሰዎች የተሰዉበት ይህን ሙያና ክብር በዓለም እውቅናም በተለያዩ መድረኮችም ተጽዕኖ ፈጣሪና የተለያዩ በተለይ ህዝብና መንግስትን በማገናኘት ስራ ላይ ብዙ የተሰዉትን ሰዎችም እያስታወስን እኛ ደግሞ በአንድ ሀገር ውስጥ በምንሰራበት ጊዜ ውስጥ በዚህ መረጃ ነጻነት በዓላችን ላይ የበለጠ መፍታችን የምናጠናክርበት የበለጠ እድሎች የሚሰፉበትና ከእኛ ጋር አስፈጻሚው አካል ላይ እውቅናን የመስጠት የመኖራችንም አስፈጻሚው አካል ላይ ግፊት የምናደርግበት መረጃ የምንቀያየርበትና ከተለያዩ ሀገሮች ደግሞ ያሉትን ተሞክሮች አቅርበን የምንወያይበት መድረክ አድርገን ያለፍነው እንደዛ ነው ማስቦ ነው። መልካም አርጋው ላንተስ፣ ይህ ቀን ምን የተለየ ትርጉም ይሰጠሃል? ይህ ቀን እንግዲህ በፕሬስ ዙሪያ ምን አይነት ስኬቶች አሉ ብለን ስኬቶቻችንን የምንገመገምበት፣ ችግሮቻችን እና ደግሞ ውድቀቶቻችንንም እንደዚሁ የደረጃ ደርሰዋል ብለን መልሰን የምናይበት እለት ነው። ከጋዜጠኞችን ባሻገር ህብረተሰቡም ጭምር የሚመለከት ነው። እንደዛ ነው። መልካም። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ድንጋጌ መሰረት መሰረታዊ የመገናኛ ብዙሀን ነጻነት ወይም የፕሬስ ነጻነት የሚዘከርበትና ቀደም ብላችሁ እንዳላችሁትም ፈተናዎቹ የሚቃኙበትን ሁኔታ። እስኪ ወደ ኢትዮጵያ እንመልሰው። በኢትዮጵያ ያለውን የመገናኛ ብዙሀን ይዞታ ዛሬ ያለውን እንዴት ትመለከታላችሁ? አንዳንድ አጉልተው የሚያመጡ ተጨማሪ ምክንያቶች መነሳታቸው አይቀርም። የአስቸኳይ ጊዜ አዋጁን የመሳሰሉ የአስቸኳይ ጊዜ አዋጁ ማግስት ልንለው የምንችለው የተራዘመም ሁኔታ ስላለ የቀጠለም ገጽታ ያለው ይመስላል። እስኪ በአጭሩ ግን አሁን ዛሬ የሚሰራበትን ይዞታ እንደያላችሁበት የፖለቲካ ትኩሳቱን እንደሚከታተል ሰው እንዴት ትገመግሙታላችሁ? ፋኑኤል እሺ እኔ ኢትዮጵያ ውስጥ ነው ያለውትና በስራም ላይ ነው ያለውትና ምንድን ነው እኔ የምገመግመው ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ ከውስጥም ከውጭ የሚተነተነው በፊት ፕሬስ በሚከፈስባ ሰዓት በነበረበት ሰዓት ያው በተለያዩ ግራና ቀኝ የፖለቲካ ሀይሎች መካከል ያው ሚዲያው ብዙ የከፈለው ዋጋ አለና። ከዛ መነሻ ነው እስካሁን ድረስ ያለ ነው። አሁን ባለው ተጨባጭ ሁኔታ ለምሳሌ ሶስት የአማርኛ ጋዜጣና ሶስት የእንግሊዝኛ ጋዜጣ ከዛ በተጨማሪ የተወሰኑ መጽሄቶች ባሉበት ሁኔታ ነው ያለ ነው እና ምንድነው የኔ ግምገማ በፊት የነበረው ተጨባጭ ሁኔታና አሁን ያለው ነባራዊ ሁኔታ ከጋዜጦች እድገትም ይሁን ብዙ ጋዜጦች ቢወጡም፣ ግን አብዛኛው ጋዜጠኛ አሁን ባለበት የመጀመሪያው ትንታኔ ስቲል አንቆን በመያዙ ባለመተማመን ሁኔታ ውስጥ ያለ ግንኙነት ነው ያለው ማለት በፕሬሱና በአስፈጻሚው አካልም ያለው መጀመሪያ የነበረውን ትንታኔ መሠረት ያደረገ በመሆኑ ብዙ የተሻሻሉ ብዙ እገዛዎች የሚኖሩም በተለይ ከባዱ መተማመን ከመጀመሪያ ሲመሰረት ያለበት አጠቃላይ እስካሁን ካለው ጋር የሚተረተር ስለሆነ ደረጃ በደረጃ እምነት ላይ መድረስ ያልቻልንበት ሁኔታ ነው ያለው። ግን ብዙ ነገሮች የተሻሻሉ ላይ የተለወጡ ተብሎ ሊነገሩ ማሳያዎች ሊነሱም የሚቻልበት ሁኔታ አለ ብዬ ነው ወስዶ ነኝ የተለወጡ የተሻሻሉ ነገሮች መኖራቸውን፣ ነገር ግን በመገናኛ ብዙሀንና በአስፈጻሚ አካል መካከል ያለ ያለመተማመን የፈጠረውን ፈተና እየጠቆምክ ነው። ምን አይነት ፈተናዎች፣ ለምን መተማመንና መተማመንስ ለምን አልተቻለም? እንመለከታለን። በቀጥታ ያንተ ነው እድሉ አርጋው። አዎ ፋኑኤል ያነሳው ያለመተማመን የሚባለው ነገር እኔ ካለመተማመንም ያለፋ ነው መወስደው በኢትዮጵያ ፕሬስ ውስጥ የመጀመሪያው ዘመን ላይ ያለመተማመን መደናገሮች ነበሩ፣ ከዘርፉ እንግዳ መሆን ጋር ተያይዞ የነበሩ። በሁለተኛው ዘመን ላይ ግን መንግሥት ፕሬሱን በባላንጣነት ፈርጆ ፕሬሱን በማሳደድ ከፍ ባለ ደረጃም ደግሞ በማፈን የፕሬሱን ሕልውና በከፍተኛ ሁኔታ አደጋ ላይ የጣለበት ሁለተኛው ዘመን የምንለው ጊዜ ነበረ። አሁን የደረስንበት ጊዜ ግን በተለይ ይሄ የአስቸኳይ ጊዜ አዋጁም ከሱም ትንሽ አስቀድሞ የነበሩትን ጊዜ ደግሞ በአፈናው ምክንያት አስከፊ ዋጋ እየከፈልን ያለንበት ጊዜ ነው ልዩነቶቻችንንና በሀገራችን በማህበረሰብ ውስጥ ያሉ ጥያቄዎችን በረጅም ጊዜ አፈና መፍታት እንደማይቻል ያየንበት ፕሬሱ ሚናውን እንኳን ሊወጣ ያልቻለበት ከፍተኛው ደረጃ ሀገሪቱ ቀውስ ውስጥ ለነበረችበት፣ በቅርብ ወራት ግን ፕሬስ ባለመኖሩ ምክንያት ያለውን ልዩነትና የህዝብ ብሶት በዚህ በኩል ደግሞ ያለውን የመንግስት ሌሎች ጉዳዮች ማገናኘት እንኳን ያልተቻለበት ነው እና መንግስት ጭምር ዋጋውን እየከፈለ የነበረበት ጊዜ ነው። በእርግጥ ኢትዮጵያ ውስጥ በቁጥር በጣም የታመኑ የህትመት ውጤቶች አሉ። አንዳንድ ደግሞ ኤሌክትሮኒክ ሚዲያዎች ደግሞ የተከፈቱ አሉ። ባለፉት ወራት የቴሌቪዥን ጣቦች በሳተላይት የሚጠፉ ከውጭ ሀገር ብት የመጡ አሉ እነሱ ግን አሁንም የህዝቡን ጥያቄ የሚመልሱ አይደሉም ማስመሰል ካልሆነ በስተቀረ የኢትዮጵያ ፕሬስ ሁኔታ በጣም አደገኛ የሚባለውን ደረጃ አልፎ አሁን መንግስት ራሱ ችግር እንደሆነ የገባው ይመስለኛል በዚህ ሰዓት አለበለዛ አገሪቱ በዚህ መንገድ የምትቀጥልም ከሆነ ስቲል በጣም ትልቅ ማስመታታችን ነው ለሁለታችሁም ሌላ ጥያቄ ከማስከተሌ በፊት ፋኑኤል ወደ አንተ ልመለስህ አርጋው አደገኛ በሚል ገልጾታል ከመተማመን እና ካለመተማመንም በላይ ነው አሁን ያለውም ሁኔታ መንግስት ራሱ ማመን በሚችልበት ደረጃ የደረሰ ይመስለኛል ነው ያለው። ምን ትላለህ? አዎ እዚህ ጋር ግን እኔ አሁን አደገኛ የሚባለው በምን ሁኔታ ሊገለጽ የሚችለውን አከራካሪ ቢሆንም ግን ምንድን ነው እዚህ ጋር መሰረታዊ ነገር እኛ የፕሬስ ኢንዱስትሪ ነው ባለኝ፣ ግምገማ ኢትዮጵያ ውስጥ ካለው የፖለቲካ ኢሊቱ ያለ መተማመን የሚመነጭ በግልጽ ብታየው ለምሳሌ ትልቋን ዲሞክራሲን ኢኮኖሚ ገንበተዋል ተስፋ ተጥሎባቸው የተባለ ቱርክም ብታየው ቱርክ ላይ አሁን ለምሳሌ ከኛም ጋር ልታያዘው የምትችለው በጣይብ ኤርዶዋን እና በፋቱላ ጉለን መካከል የተሰለፉ የቱርክ ፖለቲካ ኢሊቶች ያለመተማመን የቱርክን የሚዲያ ኢንዱስትሪ ከነበረበት ማማ ላይ ወደ ሜዳ ላይ እየበጠ ነው እየፈጠፈጠ ያለበት ሁኔታ ነው ያለው። እና እኛም ሀገር በተመሳሳይ የፖለቲካ ኢሊት በግራም በቀኝም ሴንተርም ያለው የማይተማመኑበትን የፖለቲካ ሂደቶች ወይም መሬ ጠቅጦ ያላ ፖለቲካ ላይ በእያንዳንዱ በመተማመን ላይ በተለይ በኢሊቱ ላይ ስላልደረስን እያንዳንዱን እንቅስቃሴ ኢሊቶቹም በግራሜን በቀኝ በመንግስት ብቻ ያለው ከመንግስት ውጭም ያለው አካል እዚህ አገር ውስጥ የሚሰራውን ሚዲያ በምን ሁኔታ እንደሚሰረጉመ እንደሚሰነት እኛ እንዘማለን። ቅድም ማስመሰል የሚሉ አማርኛዎችም ጓደሙ ያደርጋ ጠቅበ ጥያቄው ግን ያለው ምንድን ነው? አሁን በማ መነጽር ነው? አሁን እኛ የተቸገር ነው፣ ምንድን ነው? ኢንቨስትመንት ነው እንኳን ባንለው፣ በተቻለ ሁኔታ አሁን እየተሰራ ያለው ኢሊቱ ካልተማመነልን፣ የተማመነ ፖለቲካ መሬት ዘጭ ያለ ካልሆነ፣ በእያንዳንዱ የፖለቲካ ኢሊት ፍላጎት መሰረት እየተተነተንን ያለው ይህ እንድንናገር እድሉ እንኳን አይሰጥንም። ምን ማለት ነው? ፖለቲከኞቹ በሚፈልጉት ቋት ውስጥ እየወሰዱ ይወቅፉናል። መልካም አርጋው አለመተማመን የሚለው አሁንም ጥያቄው ምንድን ነው? የፕሬስ አገልግሎት የጋዜጠኛ ብቻ አገልግሎት አይደለም። ጋዜጠኛ የስነ ምግባር ጉዳዮችን ስራው እንዴት መከናወን እንዳለበት የመሳሰሉትን ሊነጋገር እሱ እንዴት ይሻሻላል ብሎ ሊወያይ ይችላል። አጠቃላይ የፕሬስ ነጻነት ቀንን ስናስብና ስለ ፕሬስ ስናወራ ግን ለሕዝብ የሚሰጥ የላቀ አገልግሎት ልክ በዚህ አገልግሎት ዘርፍ ውስጥ በጣም ብዙ የሚመለከታቸው አካላት አሉ። ማህበረሰቡም አሁን እኔ ቅድም ሳነሳም በኢትዮጵያ ውስጥ አደገኛ ሁኔታ ላይ ደርሷል ያልኩት በኢትዮጵያ ውስጥ ያሉ የፖለቲካ አስተሳሰብ ልዩነቶች፣ የተለያዩ የብሄር ጥያቄዎች ሌሎችም የመሳሰሉት የሀገሪቱ ትኩሳት የሆኑ ጥያቄዎችን ልዩነቶቹን በአግባቡ ሊያስተናግድ የሚችል ሚዲያ ሀገሪቱ ውስጥ አለመኖሩ ሀገሪቱን ወደ አደገኛ ጫፍ ወስዷል። ለዚህ ደግሞ ኢህአዴግ ስልጣን ላይ ያለው መንግስት ዋጋውን እየከፈለ ነው። ይሄ ደግሞ ያለፉት አመታት የአፈና ውጤት ነው። ይህን ደግሞ ከአመታት በፊት ጀምሮ ስንናገረው የነበረ ነው እና ይሄ አደገኛ ደረጃ ላይ መድረሱ ነው ነው አሁን ስለ ጋዜጠኛ መታሰር በጋዜጣ መዘጋት አይደለም የምናወራበት። ያ ዘመን አልፏል። ኢትዮጵያ ውስጥ የጋዜጣ መዘጋትና የጋዜጠኛ መታሰር አያስገርምም። አሁን አሁን ይህን በምናወራበት ሰዓት እስር ቤት ያሉ ጋዜጠኞች እንዳሉ እናውቃለን። ሌሎች ብዙ ነገሮች ማሰብ ይቻላል። አሁን እሱ ርዕሱ ሁሉ አይደለም፣ በቃ ተለመደ። ብዙ ብዙ አሰላለፍ እነሱ እና አሁን የሀገሪቱ ህልውና ከቆመባቸው ዘርፎች አንዱ ነው። ስለዚህ በፖለቲካ ኃይሎች መካከል፣ በማህበረሰብ መካከል ያሉ ልዩነቶች ሊታረቁ የሚችሉበት መድረክ ነው እና ይህንን እንደ አገልጋይ መሳሪያ አድርጎ አለመውሰድ የአርቆ የማሰብ ችግር እሱ ነው ዋጋ እያስከፈለን ነው። ገናም ደግሞ ያስከፍለናል ነው እያልኩ ያለው ለዚህ ብዙ ነገሮችን ማንሳት እንችላለን። አገሪቱ አሁን ያለችበትን ሁኔታ የሚከታተል ሰው ሁሉ ይህንን ይረዳል። ይህን ራሱ ገዢ መንግስት፣ ስለተረዳ ሌሎች መሰል ሚዲያዎችን በማቋቋም ነገሩን ለመጠገን ይሞክራል። እውነተኛ ስላልሆኑ ግን ሊጠግኑት ይችላሉ ብዬ አልገምት እንጂ አሁን በመንግስት የእጅ ስራ ውጤት የሆኑ የተከፈቱ መንግስት በስውር የከፈታቸው የተለያዩ ሚዲያዎች በአገር ቤትም በውጭ ሀገርም እንዳሉ እናውቃለን። ግን አይጠግኑም። መጀመሪያውኑ የተሰራ ስህተት አለ። ለእሱ ስህተት ነው ዋጋ እየከፈልን ያለ ነው ዋይ መልካም ክርክሩ ይቀጥላል በርከት ያሉ ጭብጦችም እንዲነሱ ይጋብዛል በመንግስትና በመገናኛ ብዙሀን ያለ ግንኙነት ቀድሞውን ስ ወዳጃዊ መሆን ነበረበት ወይ መተማመንና የሚጠበቀውስ ምን ማለት ነው በሚቀጥለው የክርክር ፕሮግራማችን እንቀጥላለን ለአሁኑ ፋኑኤል ክንፉ አርጋዋሽኔ ለጊዜያቸው አመሰግናለሁ እግዜር ስጠ አሉላንና እንግዶቹን እናመሰግናለን። በነገራችን ላይ ነገ በራዲዮ መጽሔት ከአዲሱ አበበ ጋር ሆኖ አብራችሁ ያመሻል አብራችኋቸው እንድታመሹ ከወደይሁ ይሁ እንጋብዛችኋለን። የመጨረሻው ዝግጅት ላይ ደርሰናል። አብራችሁን ቆዩ። በወልቃይት ጠገዴ ለወራት የዘለቁ ህዝባዊ ተቃውሞዎችን ተከትሎ የሚያዙና የደረሱበት የማይታወቅ ሰዎች መበራከታቸውን በሰሜን ምዕራባዊው ግዛት የባህልና ማንነት ጥያቄ አንስተው ይንቀሳቀሱ የነበሩ የማህበረሰብ ለውጥ ተሟጋቾች ይናገራሉ። የሁለት ልጆች አባት የሆነው የ32 ዓመት ወጣቱ ዘነበ ጫቅሌ ዮሐንስ ዳንሻ ከብት ገበያ ከብት በመናገድ ላይ ያለ መጋቢት 23 2009 ዓ.ም በፖሊስ አባላት ተይዞ ከተወሰደ ከሁለት ሳምንታት በኋላ እስር ቤት ውስጥ መሞቱን ቤተሰቡና በቅርብ የሚያውቁት ለአሜሪካ ድምፅ ገልጸዋል። ሟች ለፋሲካ በዓል ለቤተሰቡ ደውሎ የቀረበበትን ክስ በፍርድ ቤት ላይ እንደሚሟገት ተናግሮ እንደነበረ ወላጅናቱ አመልክተዋል። እንዴት ሞተ? ቤተሰቦቹ የተሰጣቸው ምክንያት ለማመን የሚያስቸግር እንደሆነ ይናገራሉ። አስከሬኑ መመርመሩ ቢነገራቸውም ውጤቱን ግን እንዳልሰሙ ተናግረዋል። በወልቃይት ጸገዴ የማንነት ጥያቄ ላይ የተሳተፉ ከእንቅስቃሴው መሪዎች ጭምር እስር ላይ የሚገኙ መሆናቸውንና ደብዛቸው የሚጠፋና ድንገት የሚሞቱ መኖራቸውን የእንቅስቃሴው አደራጆች ገልጸውልናል። የጸገዴ ወረዳና የሽሬ ፖሊስ እንዲህ የሚባል እስረኛ እኛ ዘንድ አልነበረም፣ የእኛ እስር ቤቶች የእስረኛ ዲሞክራሲያዊ መብት የሚከበርባቸው ናቸው ብለዋል። ጽዮን ግርማ ዝርዝሩን ይዛለች። ዘነበ ጫቅላይ ዮሐንስ 32 ዓመቱ ነው። የስምንት ወር ሴት ልጅ ልጅና የስምንት ዓመት ወንድ ልጅ አለው። ተወልዶ ያደገው ጸገዴ ወረዳ እንደ ማርያም በተባለች ቀበሌ ነው። አርሶ አደር እና የከብት ነጋዴ በመሆኑ ዳንሻ ከተማና ጎንደር እየተመላለሰ የከብት ንግድም ይሰራል። ይህንን የነገሩን ባለቤቱ ወይዘሮ ሰላም ቻሌና ወላጆቹ ናቸው። ቤተሰቦቹ ዘነበ ጫቅላይ ሰርቶ ቤተሰቡን ከማስተዳደር ውጭ ምንም አይነት የፖለቲካ እንቅስቃሴ ውስጥ አልነበረም ይላሉ። ባለቤቱ ወይዘሮ ሰላም ሟች ባለቤቷ መጋቢት 23 ዳንሻ ከተማ ከገበያ መካከል ትፈለጋለህ ተብሎ መያዙን እንደተነገራት ትናገራለች። ከከብት ገበያ ነው ያዙ። ማንም አልነበረም በጊዜው። እኔም ከእዚህ ጎንደር ነው የምኖርም፣ በጊዜው አልነበረም። ተከትለው ሲጠይቁት አይ ክሱ ሽሬ ነው ተብሎ ነው ሽሬ ብለው ነው የወሰዱት። ቅዳሜ ሁለት ሳምንት ሞልቶት ሰኞ ሞተ። እኔ እጅ አላገኘሁትም የሩቅ ስለሆንኩኝ፣ ቤተሰቡ ግን ይዞ አግኝቶታል። አይ ጓደኛው ደግሞ ሂጅ ይጀለት ነበር ጠበቃ ለቅጠርልና ብዬ፣ ኧረ ምን ወንጀል ሰርቼ ነው ጠበቃ ሚቀጠርልኝ? እኔ ምስክር አቀርባ ደግሞ ምስክር አቅር ለሀሙስ ሊያቀርብ ሰኞ ሞቶ ተብሎ ተነገረ ነለኛል። ባለቤቷ የተከሰሰው ከሁለት ዓመታት በፊት በሕገ ወጥ የመሳሪያ ሽያጭ ውስጥ እጅህ አለበት በሚል እንደሆነ እንደተነገረው መስማቷን የምትናገረው ባለቤቱ ጎንደር ከተማ ውስጥ ልጆቿን ጥላ መንቀሳቀስ ስላልቻለች፣ ታሰረም ሞተም የሚለውን የሰማችው በስልክ እንደሆነ ገልጻ፣ በመጨረሻ ቁርጥ ቀን ሲመጣብኝ የትውልድ ቦታው ሄጄ ባለቤቴን ቀበርኩ ትላለች። የሟች ወንድም መሆናቸውን የሚናገሩት አቶ አረጋ ወንድማቸው ሲታሰርም ሆነ ሲሞት በአካባቢው እንዳልነበሩ ገልጸው አጣርቼ አገኘሁት ያሉት መረጃ ይናገራሉ። ስድስት ፖሊስ መጣና ያዙት አሉ። እንደያዙት እዚያ ምን ነው ብሎ ጓደኛው ነበር አብሮ፣ በሬ ምናምን የሚነግደው አብሮ ነበር። ተሯሩጦ ሲሄድ ጭራሽ አላቆመውትም። ጭራሽ አብሮ ነው ትግራይ እየወሰዱት፣ የት ትግራይ ሽሬ ደባጉና ጉና ነው የሚባለው የታሰረበት። እዚያ ደህና እያለ እሑድ የፋሲ ጋለ ጤናማ ነበር አሉ እዚያ እስከ አምስት ሰዓት የሌት ደህና ነበር። ከዚያ አማ መሆኑ ሞታ አሉ እዚያኛ በርቀት ስለሆነ እሱ ምን ምን እንዳደረጉት አናውቅም። የሟች ቅርብ ዘመድ እንደሆኑ የሚናገሩት ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪ ዘነበ ለህይወቱ ማለፍ ምክንያት እንደሆነ የተነገራቸውን ደግሞ እንዲህ ያስረዳሉ። ማታ የሰከረ ሰው ገውቶ ነበረ እሱ እየተፋ ሲገባ አይቶ ሽቅ ብሎ ተፍቶ ሞተን ያሉት ሌላ መልስ የሰጡት ነገር የለም። ባለቤቱ ወይዘሮ ሰላምም አሟሟትን በተመለከተ የሰሙትን ይናገራሉ። የፋሲካ በበለገው አይ በአል ብሎ ዋለ። ጓደኛው ሄደ ወደ ታሰረበት ቦታ የፋሲካ በበለገው ምግብ ነገር ወስዶ ሲጠራ ሙቷል ተብሎ ተነገረው ተብሎ ሲነገረው፣ እዛ ወዲያ ለቤተሰብ ደውሎ ነው። ሂደው አስከሬ ወደላ ወደ ሀገሩ አዝልቀው ልንቀብር የቻለ ምክንያቱ ምንድን ነው? የሞተበት ተባላችሁ። ምክንያቱም ራት ምናምን አትመስተናል ያሉ ውጤት ገና ነው ተብሎ ነው ምክንያቱ። የሆነ ሰው አስታወቀው ከጣቢያው ማለት ሸተተኝ ብሎ አፍንጫውን ይዞ በዛው ሞተ ነው ያሉተይ። እንግዲህ ኔ በወሬ ነው። ዝሮ ዝሮ በኔ ፖሊሶች አጥጋ አልነበርኩም። ለቀብር ነው እንጂ የቀበርኩኝ ሂደው ጓደኞች ሰዎቻቸው ቤተሰቦቹ ሟች ከዳንሻ ከተማ ታስሮ የተወሰደ ወደ ሽሬ ነው የሚል መረጃን ስለሰጡን ወደ ሽሬ ፖሊስ ጣቢያ ኢንስፔክተር ጉሽ ጋር ደውለን ጉዳዩን ጠይቀን ነበር። ሽሬ ዝበሃል እ ከምኡ ዝበል የለን ወይ ይቅርታ ግበር ለይ ዝኾነ ሰብ እንድሕር ሃልዩ ናይ ዝከባቢ ስደድለይ። ሽሬ ውስጥ እንዲህ የሚባል ሰው የለም። ይቅርታ አርጊልኝ፣ እዚህ አካባቢ አንድ ሰው ካለሽ ላኪውና እንነጋገር እንደሆነ እንጂ እንዲህ የሚባል የሞተም የታመመም ሰው የለንም። ጠገዴ ወረዳ እንደ ማርያም በተባለ አካባቢ ገጠር ወደሚኖሩ ወላጅ እናቱ ደወልኩ። እታለም እንደሚባሉ ገልጸው ልጃቸው ሽሬ እንደ አባጉና የተባለ ቦታ ተወስዶ መታሰሩን ሰምተው ከዛሬ ነገ ይፈታል ብለው ሲጠብቁ መሞቱን እንደሰሙ ይናገራሉ። የእኔ ልጅማ ከባቡ የሚባል አብሶ ከብት ጠባቂ ነበረ። አሁን ሁለት አመት ሶስት አመት ግን ጎንደር ቤት አድርጎ ሂዶ ከዚያው የሚኖር ለእኔ ሊጠውር ለእኔ ሊያበላ ይግያለ ሳያስበው ገበያ እንደዋለ አንቀው እንደ ፍየል እንደ ሙክታር ደውታል ይባላል። ይህና ምን እኳወቅኩ ገበኑ ሂሰርቷል ልጅሽ ሂሰርቶ ቢባል ብደርስበት እስመቻዬ ያለው ሰው የነበር የሟች የቅርብ ዘመድ እንደሆኑ ገልጸው ስማቸውን እንዳንጠቅስ የጠየቁን ግለሰብ በበኩላቸው ሟች ዘነበ የሰራው ወንጀል የለም ይላሉ። የሚሳተፍበት የፖለቲካ ነክ ምንም የሚያስነካው አልነበረም። በወልቃይ ጠገዴ የተነሳ ግጭት አማራ ነኝ በማለት ብቻ ካልሆነ በስተቀር የሚጠረጠረው በሌላ ነገር የለም። ቤተሰቦቹ ሟች ታሞ አያውቅም፣ ጤነኛ ነው። ለዚህ ነው አሟሟቱን የምንጠራጠረው ይላሉ። እናቱ አስክሬኑ እንደተመረመረ ጠይቀው ነገር ግን የምርመራውን ውጥ ውጤት ለማወቅ ደጋግመው ሰው ቢልኩም የተነገራቸው ውጤት እንደሌለ ይናገራሉ። መንግስት ያላወቀው ስራ የሰራው ገበን ቢኖረው ቢሞት የራሱ ጉዳይ ነው። ልጄ ግን አርሶ እከብራለሁ፣ አርሶ እጠግባለሁ፣ እከብራለሁ እያለ ስንቱን እያሰበ በማንም ዝም ብለው ሲያጠፉት ሰው ከታነቀ ቀድሞ ደርግስ እንዲህ ሲያደርግ ነበር ሲሉ ነበረ እንጂ አሁንኛ እነዚህ ከሚመጡ ሰው በህይወቱ እንኳንም ሌላ ሰው ገሎ እኮ አይገደልም። የሟች ቤተሰቦች እንደሚሉት የዘነበ ጫቅሌ አስክሬን ወደ መቀሌ ተወስዶ ምርመራ ተደርጎለታል። ውጤቱም ይነገራችኋል ተብለዋል። አስክሬኑን የሚያስረከባቸው ፖሊስ ነው። ለሟች ወንድማቱ አረጋ አስክሬኑን ስትረከቡ ከፍታችሁ አይታችኋል ብለናቸው ነበር። ምልክት የሚባል የለውም፣ ደም ምናምን የወጣ ነገር የለውም። እቃ አንገቱ ነው ችግሩ ይመስለኝ። ጠዋት እኛ ሳንደርስ ሹፌሩ ምን ውሎናል፣ ጅማቱ ግትርትር ብሎ ነበር አለን። ገና እኛ ሳንደርስ የትኛው አንገቱ ላይ ሽፈሩ ለሱ አስከሬን ይዞ ወደ ምርመራ የወሰደው በጣም ተዋጣጥሮ ነበር። ጅማቱ ሁላ ተነስቶ ነበር፣ አሁን ግን የለም አለ። እሱን ጊዜ ግን ያነቁት ነው የመሰለኝ። ጅማቱ በጣም ተዋጣጥሮ ነበር አለ። ይሄንን ቅሬታችሁን ያቀረባችሁት አካል አለ? ምን ምንም የሚሰማን እኔ ታሰረ ሲሉ የት ቦታ ነው ስላቸው፣ አድራሻ አጥፍተውታል ሲሉ በሩጫ እየመጣሁ እያለሁ ዳንሻ ስገባ ሞታል። የዚያ ምንም ወደ ወደሱ ልደርስ ብዬ ነው የመጣሁት እኔ። ክልል ስድስት የሚባል ሀገር ነው የምኖረው። ለስራ ጉዳይ ሄጄ በዚያ ደዊ የቤተሰብ እንዴት ነው ስለው አረ ወንድም ማድረሻው ጠፍቶ ሲሉኝ አራት ቀን ተጉጄ በመኪና መጥቼ ዳንሻ ስደርስ ሙቶ ምናምን አሉኝ። እሱ በቃ ምንም ይሄ አሽከር ንጹሕ ነው ያደረገለ በህዝብ ዳንሻ በሙሉ ጎንደር በሙሉ ህዝብ ነው የሚለው፣ ያለ አርሶ የሚበላ ነግዶ የሚበላ ዝም ብሎ ሜዳ ላይ እንደዚህ ሰው የሚጣነቅ ከሆነ በጣም አስቸጋሪ ሆኗል። በቃ ሰው ሰርቶ የሚበላ ከታነቀ እንዴት ተብለህ ነው የምናኗረው? አሁን ለራሳችንም አስኪ ነው። ቤተሰቦቹ ማች የተወሰደው ሽሬ እንዳባ ጉና እያሉ ደጋግመው ይናገራሉ። እኛ ሩቅ ስለምንገኝ ቦታውን በደንብ አናውቀውም። የፋሲካ እለት ለአግድፈው ብሎ ወደ ታሰረበት ቦታ የሄደው ጓደኛው ነው፣ ለእኛም ደውሎ መሞቱን የነገረን ይላሉ። እሁድ ቀን ደውሎ ደህና ነው እላችሁ እንዴት ሆነ አውድ አመት እንዴት ተዋለ ብሎ ደውሎ ነበር አሉ። በዚህ የጠገዴ ፖሊስ ነበረ። እሁድ ቀን ደውሎ እንዴት ያለ አውድ አመት ዋላችሁ፣ ጤና ደህና አናችሁ ብሎ እየሳቀ ሲደውሉ ውሎ ለሊቱ ሞተ ነው ሚሉና፣ ያሉ እኛ ደግሞ ሌላ ገደለው አለልም። ታንቋ አንቀውስ ገለውት ከውስጥ ተማሻም ነው፣ አንቀው ነው ገደሉት ናት። እሷ የለሽ። እሱ እስር ቤት እያለ እንዴት ስልክ ደወለ? ምስክር አለ ምናምን አምጡል፣ እኔ ልወጣ፣ የሰራው ስራ የለ እያለ አደለ እየደወለ አይደል ኖሮ። በዚህም ምክንያት የሽሬ ፖሊስ እነርሱ ጋር እንደዛ የሚባል እስረኛ እንደሌለ ሲገልጽ፣ እንደ አባ ቡግና ፖሊስ ኃላፊ ጋር ደውለን ነበር። በመጀመሪያ ያነጋገራቸው የትግርኛ አገልግሎት ዝግጅት ክፍል ሲሆን በእጅ ስልካቸው ላይ የቢሮ ጉዳይ መልስ እንደማይሰጡ ገልጸው የእጃቸውን ስልክ ካገኘንበት የቢሮውን አግኝተን እንድንደውል ገልጸውልናል። መልሰን ደወልንላቸው። አይ ከቢሮ ፍቃድ ውጭ ስለማይቻል ነው ገብቶኛል። አንደኛ የቢሮ ስልክ የለንም፣ እንደው ፈልገን ፈልገን ያገኘነው የእጆትን ስልክ ነው። ሁለተኛ ነገር ደግሞ ልናጣራም የፈለግነው ጉዳይ እንደው ሳምንት ያህል የያዝነው የእናንተ ምላሽ ሳናገኝ አየር ላይ አናውልም ብለን የያዝነው ጉዳይ ስለሆነ ትብብራችሁን ለመጠየቅ ነው። ጥቅሞች ላይ መምጣት ነው የምንገኘው፣ ዋሽንግተን ዲሲ ነው ይመስለኛል። በዚህ ላይ ደግሞ ያላችሁበት ቦታ በጣም ሩቅ ነው፣ ቢተባበሩን። በመጨረሻም ሟች ተቀብሮበታል ወደ ተባለው ጸገዴ ወረዳ አስተዳዳሪ አቶ ግዴይ አዘነው ጋር ደውዬ ነበር። በምዕራባዊ ጎን ትግራይ የጸገዴ ወረዳ አስተዳደር ነኝ። በዚህ ወረዳ ውስጥ ደግሞ ባሉ ሁለት ፖሊስ ጣቢያዎች ዳንሻና ከተማ ንጉስ ነው ፖሊስ ጣቢያ እና ይሁን በከተማ ንግሥት ፖሊስ ጣቢያ በእነዚህ ቦታዎች ታስሮ አስሮ የሞተ ሰው እስካሁን የለን። ምክንያቱም የእኛ ፖሊስ ጣቢያ እስረኞች ምቹ በሚሆንበት ሁኔታ የተሰራ ነው። ዲሞክራሲያዊ የሆነ ሁኔታ ነው ያለው። ስለዚህ በዚህ ጉዳይ እንደኔ በእኛ ወረዳ ውስጥ ያሉ ሁለት ፖሊስ ጣቢያዎች ነው ያሉን። በዚህ ተሳስረው የሞተ ሰው የለም። አቶ ግዴ ጋር የደወልኩት በወረዳቸው ተቀብሯል የተባለውን ሟች ዘነበን ጉዳይ ያውቁ እንደሆነ ለመጠየቅ ቢሆንም ስልኩ በመቋረጡ ለተጨማሪ ጥያቄ እድል ሳናገኝ ቀርተናል። የትግራይ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ገብረ ሚካኤል መለስ ጋር ደውዬ ጉዳዩን ከነገርኳቸው በኋላ አጣርተው ምላሽ እንደሚሰጡ የገለጹልኝ ሲሆን ደጋግሜ ብደውልም ስልካቸው አይነሳም። የኢትዮጵያ መንግስት ያቋቋመው የሰብአዊ መብት ኮሚሽን የኮሚኒኬሽን ጉዳዮች ኃላፊ አቶ ብርሃኑ አባዲ በእስር ቤቶች የሚፈጸሙ የመብት ረገጣ ውንጀላዎችን አስመልክቶ ከዚህ ቀደም የማጣራት ስራ እንዴት እንደሚሰሩ ከአሜሪካ ድምጽ ተጠይቀው ተከታዩን ብለው ነበር። በሁለቱም መንገድ ነው የምንሄደው ቅሬታ አዋጃችን ላይ የተቀመጠው አቤትታ ሲቀርብለት ኮሚሽኑ ወይም ደግሞ በራሱ አነሳሽነት ምርመራ ያካሄዳል ክትትል ያካሄዳል ነው የሚለው ስለዚህ በሁለቱም መንገድ ነው አቤትታ ሲቀርብልንም ሄደን እናጣራለን አስቀድመ ሳይቀርብልንም ራንደምሊ እንዲሁ በድንገት ሄደንም ፍተሻ እናደርጋለን እናያለን። እናነጋግራለን። ያነጋገርናቸው ቤተሰቦችም ሟች በሕግ ጥበቃ ስር ነው ተብለው የፍርድ ጊዜውን ሲጠብቁ ቆይተው ሞቷል ተብሎ አስክሬኑ በፖሊስ ሲሰጣቸው እጅግ ማዘናቸውን ገልጸው የሞተበት ምክንያት ተጣርቶ እንዲነገራቸው ይጠይቃሉ። በቅርቡ ኢትዮጵያን የጎበኙ የአውሮፓ ሕብረት ከፍተኛ ባለስልጣናት በኢትዮጵያ መንግስት ላይ በእስር ላይ የሚፈጸሙ ጥቃቶችን በተመለከተ የሚቀርቡት ውንጀላዎች በገለልተኛ ወገን እንዲጣራ መጠየቃቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዜና ዋሽንግተን ዲሲ። ጽዮን ግርማንና እንግዶቿን እናመሰግናለን። ማጠቃለያ ዜና አሰምተን እንሰናበታለን።

ደራሲ፣ ዲፕሎማት፣ አርበኛ፣ መምህር ሀዲስ ዓለማየሁ ሐውልት ቆመላቸው። ለአቶ ሀዲስ ዓለማየሁ ደብረ ማርቆስ ከተማ ላይ የቆመውን ከነሐስ የተቀረጸ ሐውልት መርቀው የገለጡት የባህልና ቱሪዝም ሚኒስትር ሂሩት ወልደ ማርያም ናቸው። ዛሬ በተከናወነው ስነ ስርዓት ላይ የክብር ዶክተር ሀዲስ ዓለማየሁ በህይወት ሳሉ ያላሳተሟቸው ግጥሞቻቸው ታትሞ ይፋ ተደርጓል። የሶማሊያው የሽብር ቡድን አልሻባብ ተዋጊዎች ዛሬ ጉዞ ላይ ሉ የያዟቸውን ሁለት የመንግስቱን ወታደሮች ወዲያው አንገታቸውን ቀልተው ገድለዋል። የፈረንሳይ ድምፅ ሰጪዎች ፈረንሳይ ሪፐብሊክ ከተመሰረተች አንስቶ አጋጥሟት አይታወቅም ለተባለለት እጅግ ውስብስብና ከፋፋይ የሆነ ፕሬዚደንታዊ ምርጫ ዝግጅታቸውን አጠናቀዋል። ዜናው አበቃ። ጤና ይስጥልኝ ተናደሩ። ክብራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ ያስተናገድኳችሁ ቆንጂታዬ ነኝ ፕሮግራማችንን የመራችልን ብርሃን ኃይሉ ነች አብራችሁን ስለቆያችሁ እናመሰግናለን ነገ እሁድ ከምሽቱ በሶስት ሰዓት እስከምንገናኝ በሰላም ደሩ